አውሮፓና ጀርመን የሜዲትራንያን ባህር ከአፍሪካ ወደ አውሮፓ ለመሻገር ከሚሞክሩ ስደተኞች መካከል በርካቶችን ውጦ ማስቀረቱ የሚታወቅና የተለመደ ቢሆንም ካለፈው ሰኞ ወዲህ የተሰማውና የታየው ግን በጣም አሳዛኝና አስለቃሽም ነው። በተለይ ከሮቦዲህ በሶስት የተለያዩ መርከቦች በደረሰ መገልበጥና አደጋ ከ700 በላይ ስደተኞች እንደሞቱና እንደጠፉ የመንግስታቱ ድርጅት የስደተኞች ኮሚሽን ቃል አቀባይ ወይዘሮ ካሮሎታ ሳሚ አረጋግጠዋል። ካለፈው ሳምንት ጀምሮ በጣሊያን ደንበር ጠባቂዎችና የባህር ኃይል ወታደሮች አማካኝነት የ15 ሺህ ስደተኞችን ህይወት ማትረፍ ተችሏል። ግን በህይወት ከተረፉት እንዳረጋግጥ ነው ከ700 በላይ ሰዎች በርካታ ታዳጊዎችና ሕጻናት የሚገኙባቸው ሞተዋል ወይም ጠፍተዋል በማለት መርዶውን አረጋግጠዋል። ሁሉም አደጋ ጥሎ የሚያልፈው ስቆቃ እንዳለ ቢታወቅም የዚህኛው ግን የተለየ እንደነበር ከአደጋው የተረፉትና የነፍስ አድኖቹ ግብረ ኃይሎች አባላት ይገልጻሉ። እናት ሞታ የዘጠኝ ወር ሕፃን የተረፈችበት፣ ፍቅረኛሞች እንደተያያዙና ተቃቅፈው ሞተው የተገኙበት የማይነገር የስቆቃ አይነት የለም። ቃል አቀባይ ካሮላታ እንደሚገልጹት ከሆነ ይህ የዚህ አይነቱ ስቆቃና እልቂት እየተለመደ ሆኗል። ይህ አዲሱ የተለመደ ክስተት ነው። የማዕከላዊው የሜዲትራኒያን ባህር መስመር እንደዚህ አስፈሪ መሆኑ የሚያሳዝን ነው። የስደተኝነት መብት ሊያገኙ ለሚችሉት ህጋዊ መንገድ መክፈት እጅግ በጣም አስፈላጊ ነው። ካልሆነ ግን ይህ አስከፊ ሁኔታ መቀጠሉ የማይቀር ነው ብለዋል። ባለፉት ስምንት ዓመታት ህብረቱን አጋጥሞት ከነበረው የኢሮ ቀውስ ወዲህ በስደተኞች ችግር ላይ ሲመክርና ሲዘክር ዓመታት አልፈዋል። ኮሚሽኑ የህብረቱን የስደተኞች አጀንዳ ይፋ ካደረገ ቆይቷል። በህብረቱ ያለውን የስደተኞች ጫና ለመጋራት ቀመር አዘጋጅቶ አሳውቋል። መሪዎቹም ከአፍሪካና ከባልካን አገሮች መሪዎች ጋር መክረው የጋራ ውሳኔዎችን አስተላልፈው ነበር። በርካታ ትችት ቢሰነዘርበትም ከቱርክ ጋርም ስምምነት ተደርጎ ስደተኞቹን ወደ አውሮፓ እንዳይገቡ ለማድረግ ስልት ተቀይሷል ተብሏል። ይሁን እንጂ አንዱም ውሳኔ በአጥጋቢ ሁኔታ ተግባራዊ እንዳልሆነ ነው የሚታመነው። ችግሩም ቢብስ እንጂ እንዳልተቃለለ ነው የሚታየው። ራሳቸው የህብረቱ ሀገሮች ለችግሩ ያላቸው አመለካከትና ፖሊሲ የተለያየ በመሆኑ በችግሩ ዙሪያ አንድ ላይ ሊቆሙና ሊተባበሩ እንዳልቻሉ እየተስተዋለ ነው። ባለፈው ዓመት ወደ ህብረቱ የገቡትን በሚሊዮን የሚቆጠሩ ስደተኞች በአብዛኛው የተቀበሉት ጀርመንና ስዊድን ሲሆኑ በጣሊያንና ግሪክ ያለውን ጫና ለመቀነስ ኮሚሽኑ ያወጣው የዳግም ሰፈራ ፕሮግራም እስካሁን ሊሳካ አልቻለም። ከአፍሪካ መሪዎች ጋር የተደረሰው ስምምነትም አውሮፓ ከገቡት ስደተኞች ውስጥ የተወሰኑትን አስገድዶ ለመመለስ የሚረዳ ካላልሆነ በስተቀር ስደትን ለማቆም ሆነ በስደተኞች ላይ የሚደርሰውን እንግልት የሚቀንስ እንዳልሆነ በሰፊው ሲነገር ቆይቷል። ብዙዎቹ የአፍሪካ መንግስታት ህዝባቸውን ለስደት የሚዳርጉና ለስደትም ዋና ምክንያት መሆናቸው የታወቀ፣ አውሮፓ ከእንደዚህ አይነት መሪዎች ጋር ድርድር ማድረጉ ትክክል አለመሆኑ ብቻ ሳይሆን መፍትሄም እንደማይሆን የሰብአዊ መብት ድርጅቶች ሲያስታውቁ ቆይተዋል። ከቱርክ ጋር የተደረገው ስምምነትም የስደተኞችን መስመር ከሚያስለውጥና ምናልባትም ለባሳ አደገኛ ጉዞ የሚዳርግ ካልሆነ በስተቀር ችግሩን እንደማያቃል ነው የሰብአዊ መብት ድርጅቶች የሚገልጹት። በአጠቃላይም እየደረሰ ያለው የስደተኞች ችግርና ሞት እየከፋና እየሰፋ ቢሄድም አውሮፓ ግን ለስደት የሚዳርጉ አገዛዞችን፣ ድህነትንና ጦርነትን በማስወገድም ሆነ ለስደት የተዳረጉትን ተገን በመስጠት በኩል ዳተኛ ሆኗል በማለት የአውሮፓ ህብረት በስደተኞች ጉዳይ የሚከተለው ፖሊሲ ችግሩን ፍጹም ሊያቃልለው እንደማይችል ብዙዎች ይናገራሉ። በስደተኞች ፖሊሲ ላይ አውሮፓ በቅድሚያ ማተኮር ያለበት ሰዎች ለስደት በሚዳረጉባቸው ምክንያቶች ላይ መሆን አለበት የሚለው አስተያየትም ተደጋግሞ ይሰማል። ሰዎች በእንደዚህ አይነት ሁኔታ ህይወታቸውን መስዋዕት አድርገው ለስደት ሲወጡ መጠናት ያለበት ለዚህ ያበቃቸው ምክንያት እንጂ መሰደዱ አይደለም በማለት ነው የሚከራከሩት የሰብአዊ መብት ድርጅቶች። የሁመን ራይትስ ዋች የአውሮፓና ማዕከላዊ እስያ ተባባሪ ዳይሬክተር ወይዘሪት ጁዲት ሱንደርላንድ ሰሞኑን ለመገናኛ ብዙኃን ሲናገሩ እንደተሰሙት ለስደት በሚነሱ ወጣቶች ብቻ ሳይሆን ውሳኔው በወላጆቻቸውም ጭምር አስቸጋሪ ነው። ልጅህ በአስቸጋሪ ሁኔታ ለግዳጅ ስራ ተዳርጎ ከሚኖር ወይም ህይወቱን ለአደጋም ቢሆን አጋልጦ አደገኛ ጉዞ በማድረግ ለተሻለ እድል አውሮፓ ከመግባት ወስን ብትባል ከተሳካ ሌላ የቤተሰብ ማባል ሊያወጣ ስለሚችል አስቸጋሪም ቢሆን የኋለኛው መምረጥህ የታወቀ ነው በማለት ለእንደዚህ አይነት ጉዞ ሊዳርጉ የሚችሉ ገፊ ምክንያቶችን አብራርተዋል። የአውሮፓ ህብረት ሰዎችን ለስደት የሚገፉ አሰራሮችንና ፖሊሲዎችን እንዲወገዱ የበኩሉን ሳያደርግ ስደትን ሊያቆም ከዚህ ከደጃፉ የሚታየውንና የሚሰማውን ሰብአዊ ሰቆቃን ሊያስቀር አይችልም ነው የሚባለው። የአማራ ቤተሰዋች ባልደረባ እንዳብራሩት በአገሩ እድል የተነፈገውና ነፃነት ያጣ ወይም ተስፋ የቆረጠ ማንኛውም ሰው ለስደት መነሳቱ ተፈጥሯዊ ነው። እነዚህ መሰረታዊ ነገሮች በከፍልም እንኳ ቢሆን ሊሟሉ የሚችሉበትን ዘዴ መፈለግ ነው ወደ መፍትሄ ሊወስድ የሚችለው እነዚህ ተከራካሪዎች እንደሚሉት። በአውሮፓ የስደተኞች ካውንስል የህግ አማካሪ የሆኑት ሚስተር ክሪስ ፖሌትም ወደ አውሮፓ ለመግባት ሲሞክሩ የሚሞቱ ሰዎች ብዛት ማደጉ የአውሮፓ ህብረት ችግሩን ለማቃለል እየሄደበት ያለው መንገድና የሚከተለው ፖሊሲም ችግር ያለበት መሆኑን የሚያረጋግጥ ነው የሚሉት ከጦርነት፣ እስራት፣ ድህነት ሸሽተው ለሚሰደዱ አማራጭ ያለመስጠት ሁኔታ ያለ ይመስለኛል። እነዚህን ሰዎች ወደ እንዲህ አይነት አደገኛ ጉዞ እንዳይገቡ አማራጭ የማሳጣት ሁኔታ አለ። በመጀመሪያ ደረጃ ይሄ ጉዳይ መታየት ያለበት ይመስለኛል፣ በማለት ስደተኞች በህጋዊ መንገድ ሊገቡ የሚችሉበት ዘዴ መጤን እንዳለበት ያሳስባሉ። የአውሮፓ ኮሚሽን በርካታ ሰነዶችን ሲያዘጋጅና ቃል ሲገባ መቆየቱንም አስታውሰው በካውንስሉ አባል አገሮች ስለ ስደተኞች ህጋዊ መግቢያ መስመር ለመነጋገርና ለዚህ አደገኛ የባህር መንገድ አማራጭ ለመስጠት ያለው ፍላጎት አናሳ ነው፣ በማለት በህብረቱ አባል አገሮች መካከል ያለውን ችግር ያመላክታሉ። የአውሮፓ ህብረት ስደተኞችን ለመቆጣጠርና ለመከላከል በህገ ወጥ የሰው አመላላሽ ነጋዴዎች ላይ ብቻ ማተኮሩ ሌላው አሳሳቢ ሁኔታ እንደሆነም ሚስተር ክሬስፖሌት በማብራራት ይህ አስተሳሰብና አሰራር ለስደት የሚዳረጉትን መሠረታዊ ምክንያቶች እንዳናይ ያደርገናል፣ በማለት ይልቁንስ ብረቱ ማተኮር ያለበት ሰዎች በሕይወታቸው ቆርጠው ስደት እንዲጀምሩ የሚያደርጓቸው ምክንያቶች ላይ መሆን እንዳለበት ይመክራሉ። ህብረቱ ለሰው አዘዋዋሪ ንግድ አመች የሆኑትን ሁኔታዎች መበጣጠስ የሚችለውም ሰፊ የዳግም ሰፍራ ፕሮግራሞች፣ የቤተሰብ መገናኛ ፕሮግራሞች በመተግበርና የስራ ቪዛ ፕሮግራሞችን በመቀየስ ነው በማለት ያለው አሰራር ችግሩን ከሚያሰፋና ከሚያወሳስበው ውጪ ውጤት ማስገኘቱ አጠራጣሪ ነው ብለዋል። ጥያቄው ግን አባል መንግስታት ትክክለኛ የስደተኞችን ችግር ሊያቃልል የሚችለውን ፖሊሲ በመንደፍና በመተግበር ችግሩን የሚያቃልሉት መቼና ምን ያህል ሰው ውስጥ ካለቀ በኋላ ነው የሚለው ነው። አድማጮቻችን፣ ለዛሬው የአውሮፓና ጀርመን ሳምንታዊ ፕሮግራም ያዘጋጀነው እዚሁ ያበቃል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ